ደመና አልባ ጥርት ያለ ሰማይ፣ ፀሐይቱ ፍንትው ብላለች። በፍራንክፉርት ከተማ ስም ፍራንክፉርት አማይን ተብላ የተሰየመችው የጀርመን ባህር ኃይል መርከብ ማዕበሉን በቀላሉ ትቀስፋለች። ለስደተኞች የሚሆን አየር ግን አይደለም። ከእንጨት ለተበጁ መናኛ ጀልባዎች ማዕበሉ ኃያል ነው። የጀርመን ባህር ኃይል ንብረት የሆነችው ግዙፊቱ መርከብ ከሊቢያ ጠረፍ እምብዛም ከማትርቀው ከሲሲሊዋ ከአግሊያሪ ወደብ ከተንቀሳቀሰች አንድ ቀን ሆኗታል። መርከቢቱ ሶፊያ የሚል ስያሜ በተሰጠው የአውሮፓ ኅብረት ተልእኮ ስር ነው የምትንቀሳቀሰው። ሶፊያ ይፋዊ ተልእኮው ነፍስ አድን አይደለም። የተልእኳችን ዋነኛ ግብ ህገወጥ ስደተኞችን ከሰሜን አፍሪካ ወደ አውሮፓ እንዳይፈልሱ መከላከል ነው፣ ይላሉ የመርከቢቱ ኃላፊ አንድሪያስ ሽሜክል። ሆኖም ቁጥሮች የሚያመለክቱት ሌላ ነገር ነው። በሶፊያ ተልዕኮ እስካሁን 13000 ሰዎች ነፍስ አድን እርዳታ ተደርጎላቸዋል። ይህ የሆነው 68 በመቶ ያሉ ህገወጥ ሰው አዘዋዋሪዎች በቁጥጥር ስር ውለውም ነው። እንደ መገናኛ ዘገባዎች ከሆነ አደገኛው የባህር ነውጥ ረገብ ብሎ ወደ አውሮፓ ለመፍለስ ትክክለኛ የሚሉትን ጊዜ የሚጠብቁ በርካታ ስደተኞች ሊቢያ ውስጥ ይገኛሉ። ላምፔዱዛ አቅራቢያ ከሰባት መቶ በላይ ስደተኞች ከሰጠሙ አንድ አመቱ ነው። ከጥቂት ቀናት በፊት በአደገኛው የባህር ጉዞ ከአምስት መቶ በላይ ስደተኞች ሳይሰጥሙ እንዳልቀሩ የተባበሩት መንግስታት ድርጅት ገልጧል። መሰል አደጋ ለመርከቢቱ ሰራተኞች አስጨናቂ መሆኑን የ22 ዓመቱ ወጣት የመርከቢቱ ቴክኒሽያን ያንስ ይናገራል። ሲበዛ ያልተለመደ አይነት ግዳጅ ነው። ምክንያቱም ድንገት ሲመጡ ባልተጠበቀ መልኩ ብዙ ሆነው ነው። ባለፈው ከ700 በላይ ሰዎች ተጭነው የመጡበት ክስተት ከሁሉም የባሰ ነው። ሁኔታውን ለማያውቀው ውጥረት ውስጥ ነው የሚከተው። በበርካታ መቶዎች የሚቆጠሩ ሰዎች አደጋ ሲጋረጥባቸው እዚህ ሁሉም ነው ጭንቀት የሚለቅበት። እያንዳንዱ ነገር በተገቢው መንገድ መስራት መቻል አለበት። በሥልጠና ወቅት ምን ማድረግ እንዳለብህ ያገኘኸው ነገር ይኖራል። እዚህ ግን ነገሩ የምር ነው። ያ ደግሞ ምንጊዜም የበለጠ ያጨናንቃል። የሰላሳ አንድ ዓመቷ ሌላኛዋ የጀርመን ባህር ኃይል ሠራተኛ መርከቢቱ ላይ ተግባሯ ነፍስ አድን አገልግሎት መስጠት ነው የጀልባ ስባዴዎችን ለማሰስ ከባልደረቦቿ ጋር ላለፉት 36 ሰዓታት ተሰማርቷል። እዚህ እጅግ የከፋ ሰቆቃ ነው የምታየው። በእርግጥ ያን አፍጋኒስታን ውስጥም ታየዋለህ። ሰቆቃ እንደውም በደንብ አይገልጸውም። እነዚህ ሰዎች የከፋ መከራና ስቃይ የደረሰባቸው መሆኑን ከገጻቸው ማንበብ ይቻላል። በዚያ ላይ እነዚህ ሰዎች ከጀልባዎቹ እንዴት እንደሚዘሉ መመልከት በራሱ ሁኔታው እጅግ ሲበዛ የሚያሳዝን እና ሊደብት የሚችል ነው። የመርከቢቱ የላይኛው ክፍል ላይ ቀይና ሰማያዊ መብራት ብልጭ ድርግም ይላል። የመርከቢቱ አዛዥ አንድሪያስ ሽሜክል ቁጥጥር በማድረግ ላይ ናቸው። የነፍሰ አድን እርዳታ የሚያስፈልጋቸው ስደተኞች በቅድሚያ የሚያርፉት እዚህ ላይኛው ክፍል ውስጥ ነው። እርዳታ የሚያስፈልጋቸውን ስደተኞች ከማዳን ሥራው ባሻገር ህገ ወጥ የሰዎች አዘዋዋሪዎችን ማባረሩ የላይኛው የባህረተኞቹ አስቸጋሪ ተግባር ነው። የደረስንበት ነገር ቢኖር ህገወጥ የሰዎች አዘዋዋሪዎችም እንደሚማሩ ነው። ትናንት ያደረጉትን ዛሬ አያደርጉትም። መጀመሪያ አካባቢ ላይ ስደተኞችን የጫነችው መርከብ የሊቢያን የባህር ግዛት እስክትለቅ ድረስ አጅበው ይቀዝፉ ነበር። በኋላ ግን ደረሱበት። ለካ እዚያ አንዳች ነገር ሊያደርጉ የሚችሉ የባህር ኃይል መርከቦች አሉ። ስለዚህ ወደዚያ መምጣታቸውን አቆሙ። ህገወጥ የሰዎች አዘዋዋሪዎችን የግንኙነት መረብ ጫፍ ለማግኘት የመርከቢቱ ሰራተኞች ማድረግ የሚችሉት አንድ ነገር ቢኖር ከመስጠም ከተረፉ ስደተኞች መረጃ መሰብሰብ ነው። ህገወጥ የሰዎች አዘዋዋሪዎች ከባህረተኞቹ ጋር የሚያደርጉት ድብብቆች ግን መቋጫ አልተገኘለትም።